Oh, ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ አፍታሙ ስዩም ሳስተናግዳችሁ አመሻለሁ። ኤልያስ አስማረ ደግሞ የድምፅና የምስል ምህንድስናውን ይከውናል። ለዛሬ ያዝንላችሁ የውይይት ሐሳብና ተወያዮቻችንን ተመልሼ ያስተዋውቃችኋሉ። እቱ ከመላው አፍሪካ ሀገር በተለያዩ ዘርፎች የላቁ ወጣቶች ተመርጠው ለሳምንታት በዩናይትድ ስቴትስ በሚገኙ ኮሌጆችና ዩኒቨርሲቲዎች ውስጥ የልምድ ልውውጥና አመራር ስልጠና ይወስዳሉ። በዚህ ማንዴላ ዋሽንግተን ፌሎሾፕ እየተባለ በሚጠራው መርሃ ግብር እንዲሳተፉ ከተመረጡ ጥቂት ኢትዮጵያን መካከል ከተወሰኑት ጋር ዛሬ ቆይታ አድርጋለሁ። በዛሬ ከጋበዝኳቸው መካከል የመጀመሪያዋ ዘቢባ ሙሰማ ናት። ዘቢባ ባህርሜ ዩኒቨርሲቲ የሕግ መምህርት ከመሆኗ በተጨማሪ የሴት ሕግ ተማሪዎችና ባለሙያዎች ኔትወርክ የተባለ ተቋም መስራችና ሊቀመንበር ናት። በተለያዩ ማህበረሰብ አገዝና ሀገራዊና ቀጠና አቀፍ እንቅስቃሴዎች ውስጥም ባላት ብቁ ንቁ ተሳትፎ ትታወቃለች። ዘቢባ ከኢንዲያና ስቴት ዩኒቨርሲቲ በስልክ መስመር አግኝተናታል። ስለ እስካሁን ቆይተዋና ተያዥ ጉዳዮች ሀሳቧቿን ታካፍልናለች። ዘቢባ እንኳን ወደ ስርጭታችን በሰላም መጣሽ። በጣም ነው የማመሰግነው ሀብታሙ ስለጋበዝከኝ፣ እንዲሁም ተቋማቸው በጣም ነው የማመሰግነው። ቴንክ ዩ እኛ እናመሰግናለን። ሁለተኛው እንግዳይ መርቆ መለስ ነው። መርቆ የህግ ባለሙያ ሲሆን በአቃቢ ህግነት ሙያ ላይ የተሰማራ የአካል ጉዳተኝነት መብትና አሳታፊነትን በሚመለከቱ ጉዳዮችም እንዲሁ ተሳታፊ ነው። ከዚህ በተጨማሪ ደግሞ በስነ ጽሁፍ ዝንባሌው የተሻሉ ስራዎችን ለማበርከት ህልም የሰነቀም ወጣት ነው። መርቆ ከኮሎራዶ የህዝብ ግንኙነት ትምህርት ቤት በቀጥታ አብሮን ያመሻል። መርቆ አንተም እንኳን ወደ ስርጭታችን በሰላም መጣ። እሺ አመስግናለሁ ስለጋበዝከኝ አመሰግናለሁ። ሁለታችሁንም በድጋሚ አመሰግናለሁ። እንግዲህ የማንዴላ ዋሽንግተን ፌሎሽፕ ከፍተኛ ፉክክር ያለበት ተመራጭ ለመሆን ትኩረት የሚስቡ ጠንካራ ጎኖችን ማሳየት የሚጠይቅ መርሃ ግብር ነው። ለዚህ እድል አብቅቶኛል የምትሏቸው እንቅስቃሴዎቻችሁ ምን ነበሩ? ከዘቢባ ልጀምርና ተመራጭ ያደረገኝ አድርጎኛል የምትይው ጠንካራ ጎንሽ ምን ነበረ በዚህ ውድድር? በጣም ነው የማመሰገነው ሀብታሙ። ያው ፕሮግራሙ እንደሚታወቀው በባራክ ኦባማ የተጀመረ ነው። በሀያ አስራ አራት ይቅርታ ከዚህ ከማንዴላ ዋሽንግተን ፌሎሺፕ በፊት በሀያ አስራ ስድስት ያው በቀጠናዊ በሆነ ኦሪጂናል ያሌ ላይ እሱም አሊ ምን አይነኝ ምንድን ነው የሚያደርገው ያው ኢምፓክትፉል መሆን ነው ለማህበረሰብ ምን ሰጥቻለሁ የሚለውን ጥያቄ መልስ ማግኘት አለበት የዚህ ፕሮግራም አካል ለመሆን እና እኔ ያረኳቸው ነገሮች ውስጥ ምንድን ነው በተቻለኝ አቅም አምፓሽኔት ኖርማሊ የማገልገል ወይም ደግሞ ችግሮችን ሳይ እዛ ላይ አክት ለማድረግ ተሰጧለን ብዬ ይላለው። ከ- ለብዙ አመታት ከዩኒቨርሲቲ ከፍረሽ ማንር ጀምሮ እንዲሁም ሃይስኩልም እያለሁ ጭምር ማለት ነው እና የሚፈልገው ነገር ምንድነው ኢምፓክትፉል መሆን ማህበረሰብ ላይ ትልቅ ነገር ላይሆን ይችላል ግን አቅማችን በሚችለውና በሚፈቅደው ልክ ችግሮችን እያዩ ግንባር ቀደም ሚና በመጫወት ለእነዛ ችግሮች መፍትሄ የማምጣት ሚናን መጫወት ነው የሚፈልገው ማለት ነው። ፕሮግራሙ በአጠቃላይ ወደ እኔ ስመጣልህ ምንድን ነው ኮቪድ ናይንቲን በመጣ ሰዓት ድሬዳዋ ከተማ ላይ ምንም አይነት የቮለንትሪ እንቅስቃሴ አልነበረም በሰዓቱ፣ እና እኛ ደግሞ በቂ ልምድ አይተናል። ኦልሬዲ አውሮፓ አሜሪካን እንዴት ኮቪድ እያደረገ እንደሆነ ከሀያላን መንግስታት አቅም በላይ እንደሆነ በደንብ አድርጌ ተገነዘብኩና፣ ልክ ድሬዳዋ የመጀመሪያ ኬዝ ተመዘገበ ሲባል ያው ኢማጅን ምን አይነት ደግሞ ሊሆን እንደሚችል ያው በማደግ ላይ ያለን ሀገር እንደመሆናችን የሪሶርስ ሊሚቴሽኖች አሉና፣ ስለዚህ ቮለንትሪዝም ደግሞ ሚናውን አይተናል፣ በመላው ዓለም በሰዓቱ የነበረውን ሚናና፣ ስለዚህ አክት ማድረግ አለብኝ ብዬ ነው። እንደውም አስታውሳለሁ የአምስት ወር ነፍሰ ጡር ነበርኩኝና፣ ቆጭ ብዬ ቤት ያው እንግዲህ እንቅስቃሴ በደንብ አለ። ራሴን ላድን አልችልም፣ ራሴን ጠብቄ አክት ማድረግ አለብኝ ብዬ ማምናቸውን ጓደኞችን እንዲሁም ኮል አድርጌ ከዛ በኋላ በሶሻል ሚዲያ ማለት ነው ተሰብስበን በጣም የሚገርም ወደ ኦልሞስት ስድስት መቶ እንዲ አካባቢ ፕሮፌሽናል ስቴ ሆም ስለተባለ ብዙዎቹ ባለሙያዎች ቤት ነበሩ። ሜዲካል ዶክተሮች አሉ፣ ተመርቀው የተቀመጡ ኢንጂነሮች፣ ሎየሮች፣ ብዙ ባክግራውንድ ያላቸው ሰዎች ሞቢላይዝ በማድረግ ትልቅ ስራ በጋራ ሰርተናል። በኋላና የዛ መሪ ነበርኩኝ እንዲሁም አንድ መስራች ነበርኩኝ ማለት ነው። ከዚህም በተጨማሪ የዩዝ ኢምፓወርመንት ላይ የዩኤስ ኤምባሲ ባለው አንደኛው ፕላትፎርም ውስጥ የዛ አስተባባሪ ነኝ። እዛ ላይ የወጣቶችን ኢምፓወር የማድረግ በፐርሶናል ዲቨሎፕመንት እንዲሁም በኬር ዲቨሎፕመንት ላይ የተለያዩ ኤክስፐርቶችን በመጋበዝ ራሳቸውን እንዲያጎለብቱ እንዲያሳድጉ እሱን አስተባብራለሁ ማለት ነው። እንዲሁም ደግሞ እንደጠቀስከው በዚህ አመት የሴት ተማሪዎች የህግ ሴት ተማሪዎች ኔትወርክን በማቋቋም ይሄ ያለውን እኩልነት ምክንያቱም ትልቅ ተጽዕኖ ፈጣሪ ናቸው ብዬ አምናለሁ። የእነሱ ፖዚሽን የበለጠ ያንን አውቀውት ሲወጡ ፍትህ ስርዓቱ ላይ ህጉ ላይ ፖሊሱ ላይ ጫናና ተጽዕኖ በማሳደር ይሄ በጣም እየሰረጠ ያለውን እና ሁሌም ብዙም ሲራመድ ማናየውን የእኩልነት ጥያቄ በተወሰነ መልኩ አስተዋጽኦ እንዲያደርጉ ሙከራ እያደረግኩ ነው ያለሁት። በጣም አመሰግናለሁ። ዘቢባ መርቆ፣ ወደ አንተ ልመለስ። ይሄንን እድል ማግኘትን ስትሰማ የተሰማ ስሜት ምን ይመስል ነበረ? ለዚሁ ለዚህም አብቅቶኛል የምትለው ጠንካራ ጎንህ የቱ ነው የሚለውን እስቲ ባጭሩ ንገረኝ። እሺ አመሰግናለሁ። የተሰማኝ ስሜት ያው ፕሮግራሙ ትልቅ ፕሮግራም ነው፣ ብዙ ትምህርት የምትማርበት የምትችል ብዙ ግንኙነት ሊፈጠበት የሚችል ስለሆነ ደስ ብሎኛል፣ ውጤት እንደሰማው ማለት ነው። እኔ የተመረጥኩበት ዘርፍ የፐብሊክ ማኔጅመንት ዘርፍ ነው እና የሚያተኩረው ከህዝብ አስተዳድር ከአመራርነት ጋር በመንግስት ተቋማት በዛ አስተዳድር ውስጥ ከመሳተፊያ ነው እና ለዚህ አበቃ ብዬ ማምኖነ ዜባ እንዳለችው ከሀይ ስኩል ጀምሬ በተለያዩ አመራርነት ተሳትፋለሁ። በተማሪ መማከርስ አመራርነት ተሳትፋለሁ። የመሬት ገብቸም በተለያዩ በስነጽሁፍ ክለብ ውስጥ ነበርኩበት። በሎ ስኩል በተቋቋመ ክለብ ውስጥ ማመራር ነበርኩ። በኤች አይቪ ክለብ ውስጥ ማመራር ነበርኩ። በቤስሴሽን ውስጥ ባለውም በዛም ታታፊ ነበርኩ እና ህይወት ህይወቴም በሙሉ እንደዚህ አይነት ነገር ውስጥ እሳተፋለሁ። አሁንም በምሰራበት ተቋም ውስጥም በተለያዩ ዘርፎች ከፍተኛ አምራ በሚባልም፣ በናዝባር መኮንንነት በተቋማችን እንደዚሁም በአስተባባሪነት ስራዎች እሳተፋለሁ። ኮቪድን በመጣበት ዘመንም በተወሰነ ጊዜ ቢሮ ቀርቼ የማስተባበር ስራ ስራ ነበር። ባለሙያዎች ከቤታቸው ነው በሚሰሩበት ጊዜ ስራዎችን በመላክ በኢሜይልም ሆነ በተለያዩ በመላክ ከዛ የሚመጣውንም በመቀበል ለማህበረሰቡ የማድረስ ስራ ስራ ነበረ። ከዚህ በተጨማሪ ግን ትልቁ ነገር የሚመስለኝ እንደ ወጣት ወደፊት ስራቸው አሉ እያሳየዋቸው በነበረው ጥያቄ ላይ እያሳየት የወደፊት ሰልም ነው እያስባለ ምንድን ነው የማደርገው ወደፊት ግን ባገኝ ለማህበረሰቡ ለማገልገል እስካሁን የሞኮካሽ ሙከራዎች አሉ። እስካሁን የነበረኝ ፍላጎት አለ፣ ጥረቶች አሉ። ግን ወደፊት ምን አይነት ፐርሚስ አቀርባለሁ፣ ማህበረሰባችን ችግሮቹ ምንድን ናቸው? እነሱን ለመፍታት ምንድን ምንድን ነገሮችን አደርጋለሁ የሚለው ሀሳብ ነው ይመስለኛል። ለዚህ አበቃኝ ይችላል። ትክክል እንዳልከው መግባሪ እንዳልከው የትነጽፍ ሞክራለውም በፊልም እና ፊልም ጽሑፍና ዳይሬክት ዳይሬክቲንግ ላይ ትምህርት አለኝ። በዛም ላይ የስራዎች ሰዎች አሉ እና ሁለቱም ህግንና ስነጽሁፍና ቅናቺ ማህበረሰቡ ላይ ምን አይነት ኢምፓክት ይፈጣሉ የሚለውን ነገር በዝርዝር ኤክስፕሌን ያርኩባቸው ሁኔታዎች ነበሩ እና እነዚህ ነ ሲደማመሩ ይመስለኛል እንግዲህ ለውጤት እጅግ በጣም አመሰግናለሁ። መርኮ ወደ ዘቢባ ልመለስ። ከኢትዮጵያ ስትነሺ ስለ ዩናይትድ ስቴትስ የነበረሽ አመለካከት አለ፣ እዚህ ከደረስሽ በኋላ የተመለከትሽው ያጤንሽውም ነገር ይኖራል ብዬ አስባለሁ። እንዴት ታነጻጽሬዋለሽ? በተለይ አንቺ በምታተኩሪበት የማህበረሰብ ተሳትፎና አመራር ዘርፍ ያለውን አሰራር ከነበረሽ ልምድ ጋር ስታነጻጽሪው የፋይዳ ያለው ነገር አገኘሽበት ወይ የሚጠቅም ቁም ነገር ተገኘበት ወይ በእስካሁኑ ቆይታሽ በጣም ነው የማመሰግነው ሀብታሙ ወል ወደ አሜሪካ ስመጣ ከዚህ በፊት የመምጣት እድሉ ነበር በእርግጥ የመጀመሪያ አይደለም ሀያ አስራ ስድስት ላይ መጥቻለሁ አንድ ለሆነ ፕሮግራም አሁን ግን ፓርቲኩላር ለዚህ ፕሮግራም ስመጣ ኤክስፔክቴሽኔ እንደጠብኩት ነው በጣም የሚገራርም ስራ የሚሰሩ የፊላንትሮፒ የቮለንትሪንግ ስራ የሚሰሩ ኮሚትመንታቸው፣ ዲስፕሊናቸው፣ ስትራቴጂያቸው እና ትንሽ ሀሳብ አድጎ ምን ያህል ኢምፓክት ፉል ሆኖ ማህበረሰቡም ስለዛ ነገር የሚቆረቆር ሰስተናብሊቲን ለማረጋገጥ ስትራይቭ የሚያደርግ ሆኖ ነው ያገኘሁትኝ እና በጣም በጣም የሚገራርሙ ትምህርቶችን እንዲሁም ኮኔክሽኖችን ነው የወሰድኩትኝና ያው እንደ አደገ ሀገር አሜሪካ ምንድን ነው ከኛ የሚለያት ነገር፣ ተቋማቱ ላይ ያለው የተለየ አሰራር ምንድን ነው ብለን ስናይ ኦፍኮርስ እኛ ጋ የሊሚቴሽን ችግሮች አሉ፣ ግን የስራ ኤቴክሱ ዲሲፕሊኑ፣ እያንዳንዱ የስራ ደረጃ ያለው አክብሮትና ሪኮግኒሽን በጣም ኢምፕሬስ ያደረገኝ ነገር ነው። ሞስት ፎን እኔ የመጣሁበት እንዳልከው ሲቪክ ኢንጌጅመንት ላይ ነው እና እዛ አካባቢ ያሉ እንዲሁም ኦፍኮርስ ሲቪክ ኢንጌጅመንት ቢሆንም ሌሎችም እንትናችን እንድናሰፋ እውቀታችንን እንድናሰፋ ፐብሊክ ላይም ቢዝነስ ላይም የተወሰነ ነገር ቀላቅለው ነው ኖርማሊ ኤክስፒሪንስ እንዲሆን የሚያግዙን። በብዛት ግን ሲቪክ ላይ ነው የሚያተኩሩት። እና በነበረኝ ጊዜ ሁሉ እንዴት ነው ለአንድ ኦርጋናይዜሽን ፋንድ ራይዝ አድርጌ ሰስተነብሊቲን ማረጋግጡ፣ እንዴት ነው ሰዎች አትራክትድ እንዲሆኑ ማድረገው፣ እንዴት ነው ሀሳቤ ቅቡልነት የሚያገኘው የሚለውን ብዙ ለመጥቀስ አሁንም የሚያዳግት ብዙ ትምህርቶችን አግኝቻለሁ እና ከዚህም ሁሉ በላይ እዚህ ኢንዲያና ዩኒቨርሲቲ ላይ የመረቆን አላውቅም። ምናልባት ብቻዬን ያለው ኢትዮጵያዊ ነኝና እንደ ሀገሬ አምባሳደርም ነው የሆንኩት ማለት ይቻላል። ስለ ሀገሬ ብዙም የማያውቁት ሰዎች አሉና፣ አፍሪካ ውስጥ እየኖሩ ስለ ኢትዮጵያ ምናልባት እዛ አሁኑ ገና ይሰሙም ሊሆኑ ይችላሉ። ወደ አስራ ስምንት የአፍሪካ ሀገራት የመጡ ጓደኞች ነው እዚህ ያሉትና ሌሎች ናቸው። ሰው ምንድን ነው ሀገሬ ማናት የሚለውን ነገር መነሻቸውን ማወቅ አለባቸው ኦሪጂን ኦፍ ሂውማን ሬስ እዛ እንደሆነ የራሳችን አልፋቤት እንዳለን ብዙ ብዙ ነገሮችን ያንን የማስተዋወቅ ነገር፣ ምግባችንን የማስተዋወቅ ነገር፣ ዳንሳችንን የማስተዋወቅ ነገር በተቻለኝ ሁሉ እንግዲህ ሞክሬያለሁ። በጣም ጥሩ ኤክስፔሪንስ ነበረ። በጣም በጣም ደስተኛ ነኝ። አመሰግናለሁ። ዘቢባ መርቆ፣ ወዳንተ ልመለስ እና ቀደም ብሎ የነበረህ ስለ ዩናይትድ ስቴትስ ጭንቅላቱ ውስጥ የምታስቀምጠው አስተሳሰብ ይኖራል ብዬ አስባለሁ። ከመጣህ በኋላ ያየኸው እንዲሁም ደግሞ ተሳታፊ ከሆንክበት በተለይ የህዝብ አስተዳደር ጋር በተገናኘ የቀሰምካቸው የተማርካቸው ጉዳዮች ፋይዳ ያላቸው ሆኖ አገኘሃቸው ወይ? አመሰግናለሁ። እንግዲህ አሜሪካ ሲባል ብዙ ነገሮቹ በጣም ትልቅና ስኬታማ እንደሆኑ ሁላችንም እናስባለን። በብዙ መልክ የተሻለው ናቸው እናስባለንና እኔ ግን ከዚህ ከመጣ በኋላ ብዙ የገረሙ ነገሮች ቢኖሩ፣ እንዴት ነው እንደዛ አይደለም እነሱ የሚገልጹት። ለምሳሌ በእያንዳንዱ ነገር በእነሱ ሲስተሙ፣ በእነሱ አሰራር ውስጥ ክፍተቶች እንዳሉ ነው የሚነግሩ። እኛ ያደገ ዲሞክራሲ ነው ያደገ አሰራር ነው ያደገ አመራር ነው ብለን መተናል። ግን በእያንዳንዱ ከህዝብ አስተዳደር የሚመጣ ባለሙያ ሲስተሙ ችግር እንዳለበት ብዙ ማደግ እንዳለባቸው ነው የሚያስረዱን። ከዛ በተጨማሪ የሚገረሚ ነገር ትናንትና ላይ የተፈጠሩ ነገሮችና አያቶቻቸው ወይም ከዚህ ቀደም የነበሩት የተፈጠሩ ነገሮችን እንዳሉና እነሱ ነገር መስተካከል እንዳለባቸው ያስረዱናል። ለምሳሌ እንደገባ በመጀመሪያ ያደረጉልን ነገር ዩኒቨርሲቲ የተገነባበት ቦታ ከህዝብ ታዋጥቆ ነው የተገነባው ና በመጀመሪያ አክኖሎጅመንት ኤንድ አፕሮጃይዚንግ ነው አቀረቡልን። ይህንን ቦታ ወስደን እኔ ገነባነው፣ ስለዚህ ይህንን ላበረክስሉ ሰዎች ይቅርታን ጠይቃለን፣ እናመሰግናለን ብ ነው ጀመሩት እና ታሪካቸውን የተሰሩ የተሰሩ ታሪካዊ ክፍተቶችን መቀበል እና እነሱን ለማስተካከል መሳስ እንዳለባቸው ይነግሩናል። በሰዓት ውስጥ የሚታዩ ክፍተቶች ለምሳሌ ስለ ህግ ስለ ክሪሚናል ጀስቲስ ሲስተም ሲያስረዱን የአሜሪካ የክሪሚናል ጀስቲስ ሲስተም ለእናንተ አሪያ ሊሆን የሚችል አደለም። በጣም ከፍተኛ ሆኑ ክፍተቶች አሉበት አሉበትም ብሎ ነው የነበረው እና ችግርን ማመን መቀበል እና እሱን ለመቀየር መስራት የሚያደርጉት ለመቀየር የሚያደርጉት ኮሚትመንት ይገርማል። አንደኛ ስህተት የለባቸውም ከፍተኛ ደረጃ ላይ ደረሰ ነው ብለህ የምታምነውን ሲስተም ብዙ ችግሮች እንዳሉበት መማር፣ ሁለተኛ ነገር ደግሞ ችግር አለ ቢብሎ መቀበል ትልቅ ነገር ነው። ምክንያቱም እኛ ከምንመጣበት ሀገር ብዙ ጊዜ ችግር አለ ቢብሎ መቀበል ችግር ነው። ከዛም ደግሞ ችግር አለባቸው ብሎ መናገርም ችግር ነው። እዚጋ ግን ማመን፣ መቀበል፣ ክሰሮች መቀበልና መርዳት እነችን ለመቀየር የሚደረግ ጥረት አይቻሉ። ከዛ ለእያንዳንዱ ነገሮቻቸው ቫሉ የመስጠት ለከተሞቻቸው ላሏቸው የተፈጥሮ ነገሮች ዋጋ የመስጠትና ለነዛ ተገቢ የሚባለውን ትርክ የመፍጠር ነገር አይቻለው እና ሌላ ደግሞ የገረመ ነገር ከኔ ጋር ከኛ ጋር የሚኖሩ የአፍሪካ ሀገር ልጆች አሉ እና ኢትዮጵያ ያላቸው አመለካከት ትልቅ ነው። ኢትዮጵያ እኮ ትልቅ ሀገር ነች፣ እናንተ የተሻላችሁ ናችሁ ያሉ፣ እኛ ደግሞ እናቃለን፣ እኛ ያለብን ችግር ሀገራዊ ችግር እናቃለን። ያ ኢትዮጵያ ትልቅ ሀገር ነች፣ ብዙ ታሪክ ያላት ሀገር ነች፣ ከፍተኛ ሕዝብ ያላት ሀገር ነች፣ የሶስት ሺህ ዓመት ያለን ታሪክ ያለን ሕዝቦች ነን። አሁን ላይ ግን ተዋሪ ለገምትላቸው ቢሆንም ኢትዮጵያ የተሻለች ሀገር ነች፣ ችግሯን ትበታለች ብለን እናስባለን ምናምን ያሉና ይህም አንዱ እያስገረመ ነገር ነው። አመሰግናለሁ። መርቆ እንግዲህ የዚህ ስልጠና የሳምንታት ቆይታችሁ ዋና ዓላማ እዚህ የምታገኟቸውን እጅግ ጠቃሚ የሆኑ ልምዶችን ወደ ሀገራችሁ በምትመለሱበት ጊዜ መተግበር ለማህበረሰቡ እንዲጠቅሙ አድርጎ ማደራጀት ነው። በእስካሁኑ ቆይታችሁ ከጓደኞቻችሁ ከሰሟቸኋቸው እንዲሁም ደግሞ በተቋማት ባደረጋችሁት ጉብኝት ውስጥ ካያችኋቸው ነገሮች መካከል በእጅጉ የመሰጧችሁና ምናልባት ወደ ሀገሬ ብመለስና ብተገብረው ያሏችኋቸው አሰራሮችና አንዳንድ ስኬቶች ይኖሩ ይሆን? ዘቢባ፣ እስቲ ከአንቺ ልጀምር። በጣም በጣም ማመስግን ሀብታሙ በድጋሚ ይህን በሚመለከት ኦፍኮርስ ለምሳሌ እኔ እንደ መርህም የምጠቀምበትና በስራ ሁሉ ያገዘኝ በጣም ብዙ መልካም ሰዎች በሚሰራቸው ቮለንቲር ስራዎች ስሬ ላይ እንዲሆኑ በጣም ያገዘኝ ነገር ምንድነው ሰው ማክበር፣ ሀምብል መሆን፣ ዲሲፕሊንድ መሆን፣ ደዲኬሽን። ይሄን ነገር አይቸዋለሁ ኦልሞስት ብዙዎቹ ላይ ማለት ነው እና ከጽዳት ሰራተኞች ጀምሮ እስከ ከፍተኛ አመራር ድረስ ሁሉም ስራውን ያውቃል። ሁሉም ሰው አክባሪ ነው። ሁሉም ሀምብል ነው እና ይሄ በጣም ወሳኝ ነው። እና ሀምብል ስንሆን፣ ሪስፓክትፉል ስንሆን አንዳንዴ ለሰው አይደለም ለራስ ነው። እና ይሄ ነገሮች በደንብ ብዙ ሰዎች ላይ ሰርጠው ማየቴ በጣም የገረመኝ ነገር ነው። እና እዚህ ላይ በደንብ ባድጌ ሰዎች እንዲያውቁት ናህል ሪስፔክትፉል መሆን እርስ በርስ መከባበር በጣም ነው። እርስ በርስ የሚመኮሻሹት ለትንሹም ነገር ለትልቁም ነገር እና ሪኮግኒሽን መሰጣጣት ኦፍኮርስ ያው እኛ ሀገር ያያ ችግር በተወሰነ አለ። እዛ ነገሮች ላይ መስራት በጣም ያስፈልጋል። ሌላው ጽዳቱ በጣም የሚገርም ነው እና የጽዳቱ ምንጭ ደግሞ አንድ ነገር ነው። ሁሉም ሰው የራሱን ቆሻሻ ቴኬር ያደርጋል። ሁሉም ሰው ለቆሻሻው ኃላፊነት ይወስዳል። ይሄን ነገር ወደ ሀገሬ ማምጣት በጣም ነው የምፈልገው እውነት ለመናገር ማለት ነው እና ክሊን ነው ኤቭሪዌር ይጎ ምንም የባከነ አካባቢ አታይም፣ የቆሸሸ ነገር አታይም። ሁሉ ነገር ያው ያደገች ሀገር ናት ኦፍኮርስ በቅድና በፕላን የተቀመጠ ነው እና ይሄንን እንግዲህ በተቻለ መርጥ መጠን ሁሉ ለማምጣት ነው የሞክረው። በእርግጥ ፕሎጊንግ አዲስ አበባ የተጀመረውን ፕሎጊንግ ድሬ ለማስጀመር እያሰብኩ ነበር የመጣሁትኝ። ኢንቫይሮመንት ላይ መስራት ፈልጋለሁ። አንዱ ነገሬ ነው የሚሆነው ማለት ነው ለምኖርባት ድሬዳዋ እንግዲህ፣ እንደ እግዚአብሔር ፈቃድ። አመሰግናለሁ። ዘቢባ መርቆ፣ ወደ አንተ ልመለስ። እስካሁን ድረስ ካየሃቸው ነገሮች ወደ ሀገሬ ስመለስ ልሞክራቸው ፈልጋል ማድረጋቸውን እፈልጋለሁ ያልካቸውን ጉዳዮች አይተህ ይሆን፣ የተወሰኑትን ተሞክሮዎች ባጭሩ ብታስቃኘን። እንግዲህ እንደ ሕዝብ አስተዳደር የመጀመሪያው ትልቁ ነገር ኢንቨስት ማድረግ ያለብኝ ከራሴ ላይ ነው። ወደፊት በሚኖረኝ በምታደርባቸው የአመራነት ሁኔታዎች ምን አይነት አመራር ይሆናል የሚለውን ነገር ነው ከኛ ጋር ማየ እና ብዙ ነገሮች አሉ እንግዲህ ከባዳላቸው የከተማውን እና የሰው ሰው ማክበር እነዚህ ነገሮች የሚገርሙ ነገሮች ናቸው። እንግዲህ ሰው ቀና ወደ ፈገግ ብሎነው የሚያልፈው ከመኪናውም ወርዶ ችግር አለ ብሎ ሊረዳ የሚሞክር ሰውም አጋጥሞኛል እና ከዚህ ከኔ ጋር ከሚገናኘው ነገር ግን ስነግር የአመራርነት ኳሊቲው ዘባ እንዳለችው መከባበር ላይ የተሞላበት ነው። ለምሳሌ እኛን የሚያስተባብሩ ከኛ ጋር የሚሰሩትን የዩኒቨርስቲ ናምረን ስንመለከት ስንመለከት ስነግር አንደኛ ሁሉም ሰው ይናበባል። ሁሉም ሰው ድርሻ አለው። ሁሉም ሰው ሮል አለ። የባክነ ሰው አታገኘም። የባክነ ሰው የለም። እያንዳንዱ ሰው ሚና አለው። እያንዳንዱ ሰው ሚና ሆነ ብቻ ሳይሆን እያንዳንዱ ሰው ሌላው ሰው ምን ያውቃል፣ ሌላው ሰው ምን ይችላል የሚለውን ነገር ያውቃሉ። ለምሳሌ አንዱ ሰው ደስ ጠይቅ፣ እኔ እንኳን ይናላቀም ግን የፈሌታ ቃል ስሎ ይነግረዋል። እና የቲም ወርክ በቡድን መሳት በቡድን መሳት ከዛ በዘለለ ደግሞ ትልቁ ደግሞ መከባበር፣ አንዱ ለአንዱ ዋጋ መስጠት ትልቅም ትልቅ ድርሻ ያለው ሰው አለ። ትንሹም ድርሻ ያለው ሰው አለ፣ ግን ትልቁ ትልቅ ድርሻ አለ ኔት ሆንኩ ብሎ የሚያሳየው ኤጎ የለም። ስለዚህ መከባበር፣ መናበብ፣ ትግስት፣ ቀኑ ሙሉ ሌሊቱ ሙሉ ከኛ ጋር ሲፈሩ ብሎ የሚበታጭ አታገኝ፣ ፈገግታ ነው የምታየውና በትግስት ስራዎችን የመስራት በቡድን ስራዎችን የመስራት ለአንዱ ዋጋ የመስጣታት ነገሩም በደንብ አይቻለሁ። ይሄ

እያንዳንዱ ህንፃ ከአስራዎች ስድገባ ምንም አይነት እንደዚህ ተብለው ዲዛይን የተደረጉ ለእያንዳንዱ ሰው ቦታ ቦታና ከፍተኛ ክብር እንዳለ አይችበታለሁ። እና በተለይ በእኛ ሀገር ላይ የሚታዩ የሴሚኒስታ ከፍተኛ የሆነ የአቅርቦት ችግር መሰናክል ከህንፃዎች ከመንገዶች ጋር ሳይዩ ያሉ ነገር ታንጣጥረው በጣም ልዩነት አለ እና በዚህ ጉዳይ ላይ መስራት እንደሚያስፈልግ አይቻለሁ። በጣም አመሰግናለሁ። እንግዲህ ዘቢባና መርቆ እጅግ ጠቃሚ የሆኑ ጉዳዮችን ያነሳሳችኋቸው፣ ያለን ሰዓት አጭር ከመሆኑ አንጻር ውይይቱን ወደ መዝጋቱ ልቃረብ ነው። ከዛ በፊት ግን መረሳት የሌለበት ጉዳይ ነው የምትሉትን በአንድ በአንድ ደቂቃ ውስጥ እንድታከሉልን ልጠይቃችሁ። ዘቢባ ወደ አንቺ ልምጣና ወደ መርቆ አልፋለሁ። በጣም ነው የማመሰግነው ሀብታሙ። እኔ በጣም መናገር የምፈልገው ነገር ምንድን ነው? ከፈረንጆች መማር ያለብን ነገር አንደኛ ነገር መስጠትን ነው። መስጠት ማለት እውቀት ሊሆን ይችላል። ለማህበረሰብ ምን አድርግ ያለው የሚለውን ነገር መልስ መመለስ መቻል አለብን ና እንደ ሰው ስንፈጠር ለሆነ ፐርፐዝ ነው የተፈጠር ነው። በልተን ጠጥተን ምናምን የውዘር ተክተን ለማለፍ ነው ብዬን ያላስብም ፐርሰናሊ ና ምንድን ነው ማድረግ ያለብኝ የቱ ጋ ነው ክፍተት መዝጋት ያለብኝ ብለን ማሰብ አለብን። ለምሳሌ አሁን ይ የሚሄደው ፕሮጀክት ኤጁኬሽን ላይ ነው እንደምታዩት፣ የኢትዮጵያ የትምህርት ጥራቱ ከቀን ወደ ቀን እየደከመ እየመጣ ነው እና ያ በጣም ነው የሚያሳስበኝ ና አሁን የምሰራው ሀይ ስኩል ልጆች ላይ ንቃት መፍጠር ስለ ትምህርት አጠቃላይ ስለ ህይወት ተያያዥ ነገሮች ላይ መስራት ነው። በዚያ አጋጣሚ ቮለንቲር ለማድረግ የሚፈልጉ ሰዎች ኦፕን እናደርጋለን። ጊዜው ሲደርስ ሜንተር በመሆን እንዲያግዙም ጥሪ ለማስተላለፍ እፈልጋለሁ እንዲሁም ደግሞ በዚህ ፕሮግራም ለመሳተፍ ኢትዮጵያውያን እውነት ለመናገር ኢትዮጵያውያን ፌሎ ላይ ያየሁትን አቅም በዛ ልክ እዚህ ባያገኘኋቸው ላይ አላገኘሁኝም እና ኢትዮጵያውያን ትችላላችሁ አፕላይ አድርጉ ሄዝሄት አታርጉ በእርግጥ ካልቸራችን ራሳችንን እንድንሸጥ አድርጉ አይደለም እኛን የቀረሰው ችግር አለ እዛ ላይ ራሳችሁን ሽጡ ሰው ያደረገውን ነገር መናገር ማውራት አለበት ይሄንን ማጥ ጎበዝ ከሆነ ማጥ ጎበዝ ነኝ ማለት መቻል አለበት የኔ መርህ ነው እና የሆናችሁትን ከማውራት ወደ ኋላ አትበሉ። ስለዚህ ራሳችሁ በደንብ ሽጡ። በየፕላትፎርሙ በደንብ አድርጋችሁ ሶሻል ሚዲያችሁን ፎርማል፣ ፕሮፌሽናል አድርጉት። ለሚጠቅማችሁ ነገር ኢምብሬስ አድርጉበት ብዬ እላለሁ። እንዲሁም ደግሞ በዚህ ፕሮግራም ለመሳተፍ የምትፈልጉ ሰዎች ለማገዝ በጣም ሬዲ ነን በምንችለው ሁሉ ብዬ መልክቴ ለማስተላለፍ እሞክራለሁ። በጣም አመሰግናለሁ ዘቢባ። በጣም አመሰግናለሁ መርቆ። ሰዓታችን እያለቀ ነው። አንዴት ደቂቃ አጭር ነገር ነው የማስተላልፈው። እንደ ህዝቡን ማገልገል ማለት ተቀጥረሽ ለመስራት ወይም ገንዘብ ለማገኘት ብቻ አይደለም። ህዝቡን ማገልገል ማለት ግዴታ ነው። እዚህ አንዳንዶቹ የመተው የመጥተው የነበሩት ሊተከረግባቸው የራሳቸው ገንዘብ ያላቸው ሀብታሞች ናቸው እና ምንድን ነው የሚሉት? ይህን ህዝብ ማገለግለው ያለኝን ነገር ለመጠበቅ ነው ማህበረሰብን ኢንተግሬት ለመጠበቅ ነው ነው እና ሲሉና የነበረው እና ህዝብ ማገልገል ማለት ከግል ፍላጎት በላይ ከግል መኖር በላይ ስለሆነ መሆኑን ማየት መቻል አለብን። በቃ ነገር ማስቀጠል ነው። ዛሬ እያንዳንዱ አገር መስራት ነገር ነገር ለማስቀጠል በሀገራችን እድገት ላይ የሆነ መሰረት ለማድረግ እንደሆነ ከኛ በላይ የሆነ ዓላማ እንዳለው ሁላችንም ማሰብ እንዳለብን እናሳስበው እንዳለው ይሄ አንዱ ትልቅ ያገኘሁት ነገር ሆነ ማለት ነው። እጅግ በጣም እናመሰግናለን። ዘቢባ ሙሰማና መርቆ መለስ የዘንድሮው የዋሽንግተን የማንዴላ ዋሽንግተን ፌሎሺፕ ተሳታፊዎች ናችሁ። ከኢንዲያና እና ከኮሎራዶ ግዛቶች ነው በቀጥታ ያገኘ ናቸው። ቀሪ የስልጠና ጊዜያችሁ ስኬታማ እንዲሆን እንመኝላችኋለን። ላካፈላችሁን ነገር ሁሉ በእጅጉ አክባሪ ነን። መልካም ቀን ይሆንላችሁ። ቢና፣ ይቀጥላል። በአይቮሪ ኮስት የሚገኘው ዘጋቢያችን ያሲን ሲኦ ኦቲዝም ላለባቸው ህጻናት የዳንስ ሕክምና እንዲያገኙ እያደረገ ስላለ አንድ ተቋም ይነግርናል። ስምኝ ሸቆየት አቅርበዋለች። በዚህ ልዩ ፍላጎት ላላቸው ህጻናት በተቋቋሙ ማዕከል ውስጥ የዕለቱ ትምህርት የሚጀምረው በዳንስ ስልጠና ነው። በትምህርት ቤት ውስጥ ተመዝግበው የሚማሩት ከ3 እስከ 22 ዓመት የሚሆናቸው ህጻናትና ወጣቶች፣ ሁሉም የኦቲዝም ተጠቂዎች ሲሆኑ የአይምሮ እድገት ውስንነት አለባቸው። ሆኖም በሙዚቃው ዜማና በመምህራቸው ማቲዮ ኮዋዲዮ ፊት ሁሉም በእኩል አይን ይታያሉ። ሁሉም መማር ይፈልጋሉ። ይህ ባለሙያ በሀገሪቱ ከሚገኙ ጥቂት የዳንስ ሕክምና ባለሙያዎች አንዱ ነው። በሳምንት ሁለት ጊዜ በሚሰጠው ትምህርት እነዚህ ለጉዳት የተጋለጡና በአይቮሪያን ማህበረሰብ በመጥፎ አመለካከት የሚታዩ ህጻናት የአካል ጉዳታቸውን በዳንስ አማካኝነት እንዲቀበሉት ያግዛቸዋል። የዳንስ ሕክምና ጤናማ የሆነ በመታጠቢያ ገንዳ ውስጥ እንዳለ ዜማ እንደሚተላለፍ አዎንታዊ ሞገድ ነው። ይህ ስራ ልጆቹ የተስተካከለ ህይወት እንዲኖራቸው ይረዳቸዋል። ራስን መግለጽ ላይ እንሰራለን። ስለዚህ አንድ ልጅ ያለምንም ገደብ ራሱን በነጻነት መግለጽ ይችላል ማለት ነው። ዳንስ ህጻናቱ መላ ሰውነታቸውንና እንቅስቃሴን መቆጣጠር እንዲችሉ ይረዳቸዋል። በብዛት በማህበረሰቡ ማግለል የሚደርስባቸው ሰዎችም ማህበራዊ ትስስር እንዲፈጥሩ ያግዛቸዋል። ዋናው ዓላማው ዳንሱን እንዴት እንደሚደንሱት ሳይሆን የሚፈጥሩት ማህበራዊ ትስስር ነው። በዳንስ ስልጠናና ልምምድ አንድ ልጅ የአእምሮ እድገትና የማሰብ ችሎታው እንዲዳብር እንረዳዋል በዚህ ማዕከል የተመዘገቡት ዘጠና የሚሆኑ ወጣቶች ሁሉም የግላቸው የሆነ ቅድ ይወጣላቸዋል፣ ክትትልና ምርመራ ይደረግላቸዋል። ሆኖም ማዕከሉ ከመንግስት የሚያገኘው ድጋፍ እጅግ አናሳ ነው። አብዛኛውን ገቢውን የሚያገኘውም ከምዝገባ ክፍያና ከለጋሾች ድጋፍ ነው። ለትምህርት ቤቱ ዳይሬክተር ሚያላ ቱሬ ይህ ማሳካት የሚፈልጉ ያደረጉት አላማ ነው። የማዕከሉ አላማ ሰላም፣ ነጻነትና ተግባቦት ነው። እዚህ ሲመጡ ሰላም፣ አመሰግናለሁ፣ ደህና ሆኖ ማለት እንዲሁም መሰረታዊ በራስ መተማመንን እናስተምራቸዋለን። ይህንን ስልጠና ሲያሳልፉም ከማህበረሰቡ ጋር የመቀላቀል አቅማቸውን እናያለን። አንዳንዶቹ በፍጥነት ይወጣሉ፣ ሌሎች ደግሞ ዝግ ያሉ ሆኑና ጊዜ ሊወስድባቸው ይችላል። መደበኛ ትምህርት ቤቶች የሚጠቀሙበትን ስርዓተ ትምህርት ይዘን በቃ የናደርጉ ልንላቸው አንችልም። ስለዚህ የተለመደውን ሳይሆን ለእነሱ የሚሆነውን የተለየ የማስተማር ዘይቤ እንከተላለን። ይህ አይነቱ የተለየ ድጋፍ እንደ ሴለስቲን ኳዲዮ የመሳሰሉ ወላጆችን እጅግ ያስደሰተ ነው። ኳዲዮ በትምህርት ቤቱ የወላጆች ማህበር ፕሬዚዳንት ስትሆን የ አስራ አምስት ዓመት ልጇ ማዕከሉን ከተቀላቀለ በኋላ በነጻነት መንቀሳቀስን ሲያዳብር ማየት ችላለች። እሷ እንደምትለው በአይቮሪኮስት ውስጥ የአካል ጉዳተኛ ለሆኑ ወጣቶች ሕክምና ማግኘት እጅግ አስቸጋሪ ነው። ሁሉም ነገር ለኛ ከአቅማችን በላይ ውድ ነበር። በዚያ ላይ ንግግሩን እንዲያሻሽል የሚረዳው ሕክምናም አለ ነገር እዚህ ማዕከል ካለው ነገር የበለጠ ውድ ነው። ስለዚህ እኛ ከሌሎች አካባቢዎች ይልቅ እዚህ መሆኑን የመረጥነው በአቅም ምክንያት ነው። ማዕከሉ ተጨማሪ ልጆችን ማገዝ እንዲችል የትምህርት ቤቱ ዳይሬክተር ትምህርት ቤቱን ሰፋ ወዳለ ቦታ ማዘዋወርና ሁለተኛ ቅርንጫፍ መክፈት ይፈልጋሉ። ይህ ደግሞ ልዩ ፍላጎት ያላቸው ሕጻናት ሁልጊዜም የሚደንሱበት ስፍራ እንዲኖራቸው ያስችላል ብለው ያምናሉ። But you will be fat. በጅግና አመሰግናለን። በመስተንግዶው ሀብታም ዝኝ፣ በድምፅና በምስል ምህንድስና ደግሞ ኤልያስ አስማረ አጠናቅረው ነበር። የነገሰ ብለን መልካም ምሽቱን ይሁንላችሁ።